ጀርመን ፍራንክፈርት የሚገኘው የኢትዮጵያውያን ሴቶች ማህበር ከራይን ማይን ኢትዮጵያውያን ማህበረሰብ ጋር በመተባበር ሴቶች በቤተሰብ ብሎም በማህበረሰብ ያላቸውን ድርሻ በተመለከተ ሰፊ ግንዛቤ ለታዳሚው ያስጨበጠ ታላቅ የውይይት መድረክ ፍራንክፈርት ከተማ ተካሂዷል። የውይይቱ ዓላማ ሴቶች ያላቸውን አቅምና የሥራ ልምድ አቀናጅተው በሴቶች ጉዳዮች ዙሪያ የተጋረጡ ችግሮችን ለመቅረፍ እና ብሎም ለማስወገድ ከፍተኛ ሚና መጫወት እንዲችሉ ሁኔታዎችን ለማመቻቸት ነው። በውይይቱ መድረክ ከሩብ ዘመን በላይ በወግቦቿ እና በስነ ግጥም ስራዎቿ ህዝብን ያገለገለች አንድ በተርቱ እና ተወዳጇ አርቲስት ዓለም ፀሐይ ወዳጆ ስራዎቿን ይዛ በእንግድነት ተገኝታ ነው። ከዩናይትድ ስቴትስ ጋዜጠኛ ሪዮት አለሙና ጋዜጠኛ ብሩክታዊት በተካሄደው ውይይት ተሳትፎ ነበር። አርቲስት ዓለም ፀሐይ ወዳጆ ባደረገችው ንግግር በኢትዮጵያ ሴቶች ለእኩልነት፣ ለፍትህና ለትምህርት መስፋፋት እውን መሆን በተለያዩ ወቅቶች ከፍተኛ ትግል ማካሄዳቸውን ተናግራል። እንደ አብዛኛው የአፍሪካ ሀገር ሴቶች በረሃብ፣ በድህነት፣ በችግር፣ በጤና በማህበራዊ እና ፖለቲካ ችግር ግንባር ቀደም ገፈት ቀማሾቹ ሴቶች ናቸው። ገና ከውልደት ጀምሮ ለቤተሰብ ኃላፊነት መታጨት እና የኑሮ ውጣ ውረድን መሸከም የሴት ጾታ ምድብ ተደርጎ ተወስዷል። ይሁን እንጂ የህብረተሰብ ነፃነትና እኩልነት በሌለበት ምድር ላይ የሴቶች ነፃነትና መብት ይከበራል ብሎ ማሰብም ከንቱነት ነው። ዛሬም በህዝባችን ላይ እየደረሰ ያለው የረሃብ ስቃይ ከምን ጊዜውም በላቀ ሁኔታ ከፊታችን መጋረጡን ሁላችንም ሰምተናል። በህብረተሰባችን ውስጥ የሚደርሰውም በደል በቃኝ ብለው መፍትሄው ከራስ የሚመነጭ ቆራጥ ትግል መሆኑን ነው። በተለያየ ጊዜ በተለያየ ስርዓት ውስጥ የታገሉ ውድ ሴቶች እንዳሉን አይዘነጋም። አሁን ደግሞ በስልጣን ላይ ባለው መንግስት የሴቶች ጉዳይ ጽህፈት ቤት፣ የአዲስ አበባ ሴቶች ማህበር፣ የኢትዮጵያ ሴቶች ጠበቆች ማህበር እና የመሳሰሉት ሌሎች የሴት ድርጅቶች ተፈጥረዋል። መፍትሄ የሚገኘው በህጎች መደንገግ ሳይሆን በህጎች ስራ ላይ መዋል ነው። አርቲስት ዓለም ፀሐይ ወዳጆ የቴጌ ጣይቱን ሁለንተናዊ ክህሎት በማድነቅና በወቅቱ በኢትዮጵያ ታሪክ የተጫወቱትን ሚና መሰረት በማድረግ ጣይቱ በሚል ርዕስ ቲያትር አቅርባለች። አቶ ሸዋ ረገድ እኔም በእናቴ ሴት እኮነኝ የሚለውን የገሞራውን ግጥብ ውብ በሆነ አቀራረብ ለታዳሚው አሰምተዋል። ጎይቶም ቢሆን ለዶችቬለ ራዲዮ ፍራንክፈርት ከተማ ጀርመን